ማህደረ ዜና። የቀድሞው የተባበሩት መንግሥታት ድርጅት ዋና ጸሐፊ የኋላው የሶሪያ ጉዳይ ልዩ መልእክተኛ ኮፊ አናን ድፍን ዓለም የሚያውቀውን አውቀው የሚለውን እንደ ዲፕሎማሲ ወግ ደግመው የልዩ መልእክተኝነቱን ስልጣን ለመልቀቅ ስድስት ወር ፈጅቶባቸው ነበረ። አናንን የተኩት ለአህዳር ብራሂሚ ዓለም የሚያውቅ የሚለውን የቀድሞ አለቃቸው የደገሙትን አሰልሰው ያደረጉትን ለማድረግ ደግሞ ዓመት ከመንፈቅ በላይ ደክመዋል። ብራሂሚን የተኩት ስቴፋን ዶሚኒክ ደ ሚስትራ የሚሉትን ለማወቅ እስኪሉት መጠበቅ መርግጥ ግድ አለብን። ጦርነቱን ከውጭ የሚያጋግሙት ግን ጠባቸው ሲከር ድንበራቸው በስደተኛ ሲበረገድ፣ ዓለም የሚያውቀውን ለማወቅ ዲፕሎማቶቹ የደገሙ ያሰለሱትን ለመቀበል የፈቀዱ መስለዋል። የዋሽንግተን ሞስኮ፣ የቤጂንግ ብራስልስ ኃይላት እነሆ መልካም ፈቃዳቸው ሆኖ የቴህራን ሪያድ ታማኞቻቸውን አስከትለው ውይይት ጀምረዋል ውጤቱ ያው በነሱ በጎ ፍቃድ የሚበየነ የሚሆነው። ግን ስንቱ አለቀ? ከእንግዲህስ ስንት ማለቅ ይኖርበት ይሆን? ላፍታም አብረን እንጠይቅ። ቪየና የሳውዲ አረቢያ ውጭ ጉዳይ ሚኒስትር አድል አል ጀባር በስብሰባው ላይ ከሚሉ ከሚሰሙት እኩል በጣም ያሳሰባቸው የሚቀመጡበት ስፍራ ነበረ። በቅርብ የሚያውቋቸው የዩናይትድ ስቴትስ ፖለቲከኞችና ጋዜጠኞች በዲፕሎማሲ እውቀት ችሎታቸው ብዙ የሚያደንቁ የሚያወድሷቸው የሀብታሚቱ ሀገር ውጭ ጉዳይ ሚኒስትር በእርግጥ ዓይናፋር አይደሉም። በዚያ ስብሰባ ላይ ግን የኢራናቻቸውን አይን ማየት አልፈለጉም። አልጀባር ከትልቁ ውብ የደልቃቆች ሆቴል ምቹ የመሰብሰቢያ አዳራሽ ከኢራኑ ውጭ ጉዳይ ሚኒስትር ከመሐመድ ጃቫድ ዛሪፍ ርቀው የሚቀመጡበትን ስፍራ ሲያማትሩ፣ ሰሜናዊ ምዕራብ ሶሪያ አዲሊፕ ከየዕለት ምሷ የመጀመሪያ ወረደባት የአውሮፕላን ቦምብ። ርዕሰ ከተማ ደማስቆ አጠገብ የሚገኙ መንደሮች ለዚያን ቀን ሚሳኤል ነው የታዘዘባቸው። ማርፈጃው ላይ መንደሮቹን ያንቀረቀበው ሚሳኤል አርባ ሰው ገደለ፣ ብዙ አቆሰለ። ደማስቆን ከሆምስ ጋር በሚያገናኘው ስልታዊ አውራ መንገድ ላይ በምትገኘው ማሂም በተባለች ከተማና አካባቢዋ በተደረገ ውጊያ ደግሞ ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ በምህፃሩ የሚለው ቡድን የመንግስት ጦርን አሸንፎ ስልታዊውን አውራ ጎዳና ተቆጣጠረ። ከማለዳው እስከ ቀትር በዘለቀው ውጊያ የሞተ የቆሰለው ሰው ብዛት በውል አልታወቀም። ከሶሪያ እስከ ሩሲያ ከዩናይትድ ስቴትስ እስከ ብሪታንያ ከሳውዲ አረቢያ እስከ ዮርዳኖስ ከፈረንሳይ እስከ ቱርክ ከቀጠር እስከ ባህሬን የ17 መንግስታት የጦር ጀቶች በሚተራመሱባት ሀገር ከ20 በላይ ደፍጣ ተዋጊዎችና የመንግሥት ወታደሮች በሚራኮቱበት ምድር አንዱ ሌላውን መውቀስ ማውገዙን እንጂ የአርቡን ቦምብ የጣለውን ጀት የማንነት ሚሳይሉን ያወነጨፈው ወገንን የትኛውነት በውል ማወቅ በርግጥ አይቻልም። ሕዝብ ግን ያልቃል፣ ይቆስላል፣ ይሰደዳል። አራት ዓመት ከመንፈቅ ሕዝባዊ ዓመፅን ተላብሶ በ2011 ዘመኑ በሙሉ እንደ ጎርጎርሳያኑ አቆጣጠር ነው። የተቀጣጠለውን የሶሪያውን ጦርነት ለማስቆም እንደ ማንኛውም ጦርነት ሁሉ የብልሆቹ የሰላም ወዳዶቹ መንገድ አንድ ግልጽና ድፍን ዓለም በቀላሉ የሚያውቀው ነው። ተፋላሚዎችን ማስታረቅ በሀያላም መንግስታት የሚገፋው ዓለም አቀፉ ማኅበር ዓለም የሚያውቀውን ሰላም ወዳዶች የሚመኙትን ሕይወት የሚያተርፈውን ብልሃት ለመሞከር አንድ ዓመት ፈጀበት። ዓለም አቀፉ ድርጅት ለጦርነቱ ሰላማዊ መፍትሔ እንዲፈልጉ የቀድሞ መሪውን ኮፊ አናንን የካቲት 2012 በልዩ መልእክተኝነት ሲሾም ጦርነቱ ከሶሪያዎች አልፎ በአካባቢው የበላይነታቸውን ለማረጋገጥ ጥቅማቸውን ለማስከበር ቂማቸውን ለመበቀል የሚሹ ኃይላት ተሞጅረውበት ነበረ። ያም ሆኖ ትልቁ ዲፕሎማት ለትልቁ ጦርነት ሰላማዊ መፍትሔ እንዲፈልጉ ትላልቁ ዓለም መስማማቱ የተስፋ ጭላንጭል መፈንጠቁ አልቀረም ነበረ። ግን ብዙ አልቆየም። በስድስተኛ ወሩ ተጨናጎለ። አናንም ተስፋ ቆረጡ። ነሐሴ 2012 እየተባባሰ የመጣው ወታደራዊ እንቅስቃሴ እና የጸጥታው ጥበቃ ምክር ቤት አንድ አቋም አለመያዙ ተልዕኮዬን በተገቢው መንገድ እንዳልወጣ እንቅፋት ሆኖብኛል። ደም መፋሰሱ ግን እንደቀጠለ ነው። በአብዛኛው በሶሪያ መንግስት እንቢተኝነትና ባለስድስት ነጥቡን እቅድ ገቢር ለማድረግ በማቅማማቱ ምክንያትና የተቃዋሚዎቹ ወታደራዊ ዘመቻ በመጠናከሩ ምክንያት ፋቱ ተባብሷል። ሁሉም በዓለም አቀፉ ማህበረሰብ አለመተባበር ምክንያት የመጣ ነው። እኛ በምንፈልገው ወቅት፣ የሶሪያ ህዝብ አጣዳፊ መፍትሄ በሚሻበት ጊዜ በጸጥታው ጥበቃ ምክር ቤት ውስጥ አንዱ በሌላው ላይ ጣቱን መቀሰሩና መወቃቀሱ እንደቀጠለ ነው አሉናም ስልጣን ለቀቁ። አናን የሶሪያ ተፋላሚዎችንና አስታጣቂዎቻቸውን ለማስታረቅ በሚሞክሩበት ወቅት በጦርነቱ የተገደለው ህዝብ ቁጥር 30 ሺ አልደረሰም ነበረ። ዛሬ የዓለም አንደኛ አስጊ አሸባሪ ድርጅት ስለሚባለው አይሲስ ዓለም የሚያውቀው ነገር ትንሽ ወይም ምንም ነበረ። በአናን ምትክ ሌላው ትልቅ ዲፕሎማት ላህዳር ብራሂሚ ሌላ ሙከራ እንዲያደርጉ የዓለም ተቀናቃኝ ሃያላን ሲፈቅዱ በየፊናቸው ጊዜ ለመግዛት አንዳቸውን ሌላቸው በዲፕሎማሲው መስክ ለማሳጣት ወይም የዲፕሎማሲ በር ጨርሶ እንዳይዘጋ ፈልገው ወይም አልመው ወይም በሌላ ምክንያት ሊሆን ይችላል። ለሶርያ ሰላም ከልብ አስበው ነው ብሎ ግምት ግን ለብዙ ታዛቢዎች ምክንያት አልነበረም። ብራሂሚ ድፍን ዓለም ከ2011 ጀምሮ የሚያውቀውን አውቀው እንደ ኮፊ አናን ተልኳቸውን በበቃኝ ለማስቆም ከመስከረም 2012 እስከ ግንቦት 2014 መዳከር ነበረባቸው። አመት ከስምንት ወር ውጤት The destruction is reaching catastrophic proportions and the suffering of the people is immense. The future of Syria, Mr. President, የሟቹ ቁጥር እያሻቀበ ነው። የሕዝቡ ስቃይ ከፍተኛ ነው። የተከበሩ ፕሬዝዳንት፣ የሶሪያ መጻኤ ተስፋ የሚገነባው በራሷ ዜጎች እንጂ በሌላ በማንም አይደለም። የዓለም አቀፉ ማህበረሰብ ድጋፍ ግን ምትክ የማይገኝለትና አስቸኳይ ነው። ያ ድጋፍ ውጤታማ የሚሆነው ግን ሁሉም ወደ አንድ አቅጣጫ ሲጎትት ብቻ ነው። ብራሂሚም እንደ አናን መጡ ሄዱም። ስቴፋን ዶሚኒክ ደ ሚስትራም ተተኩ። ጦርነቱም ብሶ ቀጠለ። ብራሂሚ ስልጣን ሲለቁ በጦርነቱ የተገደለው ሕዝብ ቁጥር ከሰማንያ እስከ ዘጠና ሺህ ተገምቶ ነበረ። ጦርነቱን ሽሽት ወደ ኢራቅ ቱርክ፣ ዮርዳኖስና ሊባኖስ የተሰደደው ህዝብ ቁጥር ግማሽ ሚሊዮን መድረሱን የተባበሩት መንግሥታት ድርጅት ያኔ ሲያስታውቅ ብዙዎችን ጉዳት ሰኝቶ ነበረ። ኮፊ አናን የጸጥታው ጥበቃ ምክር ቤት ብለው በግልጽ የጠቀሱት ብራሂሚ ዓለም አቀፉ ማኅበረሰብ እያሉ ያደበሰበሱት ተቀናቃኙ ሀያል ዓለም ምክር ማስጠንቀቂያውን ሰምቶ እልቂቱን ለማስወገድ ያኔም እስካሁንም አልፈቀደም። ሶሪያም ዛሬ የአሜሪካ የሩሲያ የአውሮጳ የአረብ የቱርክ የጦር ጀቶች ቦምብ ያዘንቡባታል በብዙ ስም የሚጠሩ የብዙ ሀገራት ዜጎችን ያካተቱ ታጣቂዎች ህዝብ ይፈጁ እርስ በርስ ይፋጁ ሀብት ንብረቷን እያወድሙባታል የተባበሩት መንግስታት ድርጅት እንደሚገምተው እስካለፈው ሐምሌ ድረስ ብቻ ከ310 ሺህ በላይ ሰው አልቆባታል 250 ሺው ሰላማዊ ሰው ነው። የሶሪያ ዜጎች አስከሬን ከቱርክ፣ ከግሪክ፣ ከሜሪትራንያን ባህሮች ዕለት በዕለት ይለቀማል። የደቡብና የምስራቅ አውሮጳ መንገዶች፣ የምዕራብና የሰሜን አውሮጳ መጠለያ ጣቢያዎች በሶሪያ ስደተኞች ተሞልተዋል። የተባበሩት መንግሥታት ድርጅት እንዳስታወቀው 11 ሚሊዮን ሶሪያዊ አንድም ተፈናቅሏል አልያም ተሰዷል። የሶሪያ ሕዝብ ከጦርነቱ በፊት 22.4 ሚሊዮን ነበረ። ከሞት አምልጠው አውሮጳ ለመግባት የታደሉት ሶሪያዊ ስደተኛ ባለፈው ዓርብ እንዳሉት ዓለምን ባሻቸው የመዘወር አቅም ያላቸው ሀያላን አሸናፊና ተሸናፊ ለማይገኝበት ጦርነት አንዳቸው ሌላቸውን ለመብለጥ እልቂት ፍጅቱን ማጋጋማቸው መርግጥ አሳዛኝ ነው። ያም ሆኖ የተፋላሚ ኃይላት ደጋፊዎች ዘንድሮ በአምስተኛ ዓመታቸው ፊትለፊት ለመነጋገር መወሰናቸው ብዙ ታዛቢዎች እንዳሉት ከምንም የሚሻል ነው። ባለፈው ዓርብ ቪየና፣ ኦስትሪያ ላይ በተደረገው ስብሰባ ላይ የተካፈሉት የጀርመኑ ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር እንዳሉት ደግሞ የተፋላሚ ኃይላት ደጋፊዎች የድርድርን አስፈላጊነት አምነው መወያየታቸው ጥሩ ጅምር ነው። ሁሉም ወገን የየራሱን አስተዋጽኦ ለማበረከት ከፈቀደ በድርድሩ ከተሳተፈ ስብሰባው ጥሩ ውጤት ያመጣል። በዛሬው ስብሰባ ሁሉም ወገን ለፖለቲካዊ መፍትሔ የመጀመሪያውን እርምጃ ከወሰደ ሰላማዊ ልባት ማግኘት አይገድም። የሳውዲ አረቢያ ውጭ ጉዳይ ሚኒስትር አድል አልጀባር ከኢራኑ አቻቸው ጎን መቀመጡን ቢጠየፉትም በሞስኮ ዋሽንግተኖች ግፊት አንድ ጠረጴዛ ከበው ለመቀመጥ ተገደዋል ወይም ፈቅደዋል። በቀዝቃዛው ጦርነት ወቅት ለአርባ ዘመን ያክል በኒኩሌር ጭምር የተፋጠጡት በቅርቡ ደግሞ እንደ ሶሪያው ሁሉ በዩክሬኑ ጦርነት ሰበብ በጠብ የሚፈላለጉት በማዕቀብ የሚቀጣጡ በስለላ የሚሻጠሩት የሩሲያና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሮች እንደ ጥሩ ወዳጅ እየተሳሳቁ እየተጨባበጡ እየተቀላለዱ በጋራ ሲመክሩ የቴህራን ሪያድ ባለሥልጣናት በዓይን ለመተያየት እንኳን መጠያየፋቸው በእርግጥ ግራጋቢ አስቂኝ አስተዛዛቢም ብጤ ነው። በቪዬናው ስብሰባ የልዕለ ኃያላኑን መንግሥታት ጨምሮ የ17 ሀገራት ሚኒስትሮች የሁለት ድርጅቶች ተወካዮች ተገኝተዋል። ውይይቱም ለስምምነት ባይበቃም ተወካዮች ከስምምነት እስኪደርሱ ውይይቱን እንደሚቀጥሉ ቃል መግባታቸው አዲስ ተስፋ ፈንጥቋል። ልዩነታችን ዲፕሎማሲውን የሚያደናቅፍና የመጨረሻ መፍትሄ እንዳይገኝ የሚያውክ መሆን የለበትም። ዛሬ እዚህ የተደረሰበት ውሳኔ ጠቃሚ ጎኑም ይህ ነበር። ልዩነት መኖሩ ባይካድም ቁጭ ብሎ መነጋገርና እውነተኛውን ድርድር በአስቸኳይ መጀመር አስፈላጊ ነው። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ 18 እንግዶቻቸውን ያስተናገዱት የኦስትሪያ ውጭ ጉዳይ ሚኒስትር ዜባስቲያን ኩርትስም ጠንከር ያለ ተስፋ ነው ያላቸው። ልዕለ ሀያላኑ ዩናይትድ ስቴትስና ሩሲያ ብቻ ሳይሆኑ በአካባቢውም ያሉ ሀያል ሀገራት በሀሳብ መቀራረብ ይኖርባቸዋል። የአካባቢው ሀያላንና ልዕለ ሀያላኑ ሂደቱን በጋራ ለመደገፍ አንድ አቋም ሲይዙ ብቻ ነው አጠቃላይ ሂደቱ ስኬታማ ሊሆን የሚችለው። ተስፋው መያዝ መሳቱን ለማወቅ ቢያንስ የሚቀጥለውን ስብሰባ መጠበቅ ግድ አለብን። እስከዚያው ግን ሶሪያ አራት ዓመት ከመንፈቅ እንደለመደችው ትወድማለች። ህዝቧ ያልቃል፣ ይሰቃያል፣ ይሰደዳለም። ነጋሽ መሐመድ ነኝ። እስኪ ቸር ያሰማን።